ስፖርት ጤና ስጥልኝ፣ እንደምን ሰምታችኋል። የሳምንቱን ዋና ዋና የስፖርት ዘገባዎች ይዘን ቀርበናል። አብራችሁን ቆዩ። በራሽያ ለሚስተናገደው የ2018 የዓለም ዋንጫ ጨዋታ አፍሪካን በመወከል ለማለፍ በተለያዩ የአፍሪካ ከተሞች ውድድሮች ተካሂደዋል። ትላንት በተደረጉ ጨዋታዎች ታንዛኒያ፣ ኬንያ እና ኢትዮጵያ ወደ ቀጣዩ አላፊ ሆነዋል። ታንዛኒያ በማላዊ አንድ ለዜሮ ቢሸነፍም በሜዳው ማላዊን አሸንፎ የነበረ በመሆኑ በአጠቃላይ ሁለት ለአንድ በሆነ ውጤት አላፊ ሆኗል። የታንዛኒያ ቡድን ከአልጀሪያ ጋር የሚያደርገው ቀጣይ ጨዋታ ጠንካራ ይሆናል ተብሎ ከወዲሁ ተገምቷል። ትላንት አዲስ አበባ ላይ በተደረገ ጨዋታ የኢትዮጵያ ብሔራዊ ቡድን በመልስ ጨዋታ የሳኦቶሜን ፕሪንሲፔያቸውን ሶስት ለዜሮ አሸንፏል። የኢትዮጵያ ብሔራዊ ቡድን በአጠቃላይ ሶስት ለአንድ በሆነ ውጤት በማሸነፍ በቀጣዩ ጨዋታ ኮንጎ ብራዛቪልን ይገጥማል። የኤርትራ ብሔራዊ ቡድን ከትላንት በስቲያ ቅዳሜ የቦትስዋናን ቡድን አስተናግዶ ሁለት ለዜሮ ተረቷል። በተመሳሳይ የእግር ኳስ ዜና በፓፑዋ ኒውጊኒ ለሚስተናገደው ስምንተኛው ከ20 ዓመት በታች የሴቶች የዓለም እግር ኳስ ዋንጫ ማጣሪያ ውድድር የኢትዮጵያ ቡድን ቡርኪናፋሶቻውን ሁለት ለዜሮ በቡርኪና ፋሶ አሸንፏል። የአፍሪካ እግር ኳስ ፌዴሬሽን ባለፈው ሳምንት ማክሰኞ በተለያየ ምክንያት ቅጣት የጣለባቸውን ሀገሮች ዝርዝር አውጥቷል። ኢትዮጵያን የአምስት ሺህ የአሜሪካን ዶላር ቅጣት እንደጣለባት አስታውቋል። ቅጣቱ የተጣለባት ኢትዮጵያ ከሌሴቶ ጋር አድርጋው በነበረው ጨዋታ ደጋፊው ወደ ሜዳ ውስጥ በመግባቱ እንደሆነም ገልጿል። የአፍሪካ እግር ኳስ ፌዴሬሽን በተጨማሪ ዜና በአፍሪካ ውስጥ የሚጫወቱ የአፍሪካ የዓመቱ ምርጥ ተጫዋቾች ስም ዝርዝር አውጥቷል። አብዱላዲም ካድሩፍ ከሞሮኮ አብዱልማላክ ያዝያ፣ ከአልጀሪያ አህመድ አኪቺ ከቱኒዚያ፣ በማለት የሰሜን አፍሪካ ሀገራት ተጫዋቾችን ከአንድ እስከ ሶስት አስቀምጧል። የአፍሪካ እግር ኳስ ማህበር የ24 ተጫዋቾችን ስም ዝርዝር ምርጥ ተጫዋቾች በአፍሪካ በማለት ያወጣ ሲሆን አልጀሪያ አራት ተጫዋቾች፣ ቱኒዚያ፣ ግብጽ፣ ደቡብ አፍሪካ፣ ሱዳንና ኮት ዲቫር ሁለት ሁለት ተጫዋቾቻቸው ተመርጠዋል። በቻይና ሲካሄድ የቆየው የቻይና ቤጂንግ ኦፕን የሜዳ ቴኒስ ውድድር ትላንት ተጠናቋል። በቲኒያ ቢቺንስኪና በጋርቤና ሙጉሩዛ መካከል የተካሄደውን ውድድር በሙጉሩዛ አሸናፊነት ተጠናቋል። ጠንካራ ፉክክር የታየበት የፍጻሜ ውድድር የሁለት ዓመቷ ሙጉሩዛ 7ለአምስት እና 6 ለአራት በሆነ ውጤት በማሸነፍ የመጀመሪያዋን ትልቅ የውድድር ዋንጫ አንስታለች። ዛሬ በወጣው የዓለም የሜዳ ቴኒስ የደረጃ ሰንጠረሽ አሁን አስረኛ ደረጃ ላይ ያለችው የስዊዘርላንዷ ቢቺንስኪ ተጋጣሚዋን አሁን ለሶስተኛ ጊዜ ነው። ሙጉሩዛ ድል ስነሳ ከባድ ነው፣ ቢሆንም ይሁን የበለጠ እሰራለሁ የበለጠ እንድሰራ ስላረግሽኝ አመሰግናለሁ ስትል አድናቆቷን ከውድድሩ በኋላ ቸራታለች። ዘጠና አምስት ደቂቃ በፈጀው በትላንቱ የሴቶች የሜዳ ቴኒስ ጨዋታ አሸናፊዋ ሙጉሩዛ የዓለም የሴቶች የሜዳ ቴኒስ የደረጃ ሰንጠረዥ ከማሪያ ሻራፖቫ በአንድ ነጥብ ዝቅ ብላ የአራተኛ ደረጃን እንድትይዝ አስችሏታል። በሜዳ ቴኒስ አፍቃሪዎች ዘንድ በከፍተኛ ጉጉት ሲጠበቅ የነበረው የወንዶች የሜዳ ቴኒስ ውድድር በስፔናዊው ራፌል ናዳል እና በሰርቢያዊ ናቫክ ጆኮቪች መካከል የተደረገው የፍጻሜ ውድድር በጃኮቪች አሸናፊነት ተጠናቋል። ናዳል በግማሽ ፍጻሜው ጨዋታ ከጣሊያናዊው ፋቢዮ ፊግኒኒ ያደረገውን ጨዋታ 7ለአምስት ና 6 ለ ለሶስት በአጠቃላይ ሁለት ለዜሮ በማሸነፍ ነው ለፍጻሜው ጨዋታ አላፊ የሆነው። ፊግኒኒ ቅዳሜ ለት ባደረገው ጨዋታ ድል ይራቀው እንጂ በያዝኔ ፈረንጆች አመት ብቻ ናዳልን ሶስት ጊዜ አሸንፎት ነበር። የዓለም ቁጥር አንድ የሜዳ ቴኒስ ንጉስ ኖቫክ ጃኮቪች ለስድስተኛ ጊዜ ትላንት በቻይና ለፍጻሜ የደረሰው 73 ደቂቃ በፈጀ ጨዋታ የስፔኑን ዳቫድ ፌሬርን 6 ለ 2 6 ለ 3 በማሸነፍ ነበር። ሁለቱ የስፖርቱ ፈርጦች ባደረጉት እልህ አስጨራሽ ጨዋታ ኖቫክ ጃኮቪች 6 ለ 2 6 ለ 2 በአጠቃላይ 2 ለ 0 በሆነ ውጤት አሸንፏል። ከውድድሩም በኋላ ይህ ለእኔ በእርግጥ ውጤታማ ይሆንኩበት? ውድድር ነው። በስራዬ በአውስትራሊያ አምስት ጊዜ አሸንፍ ያለው ነገር ግን ቤጂንግ የድል ሜዳ ይሆኗል ብዙ ውጤታ ማሆኛበት አለው ከናዳል ጋር ለአርባ አምስተኛ ጊዜ ስንጫወት ነው ወደፊትም ብዙ ግጥሚያዎች እንደሚኖሩን ተስፋ አለኝ ሲል ተናግሯል። ግጭቶችን ያስተናገደው የራሽያ ግራንድ ፕሬ ፎርሙላዋን የመኪና እሽቅድድም ትላንት ሲጠናቀቅ የእንግሊዙ ሉዊስ ሃሚልተን አሸናፊ ሆኗል። በ302 ነጥብ ቀዳሚ የሆነው ሃሚልተን በዘንድሮ የፎርሙላዋን የመኪና ውድድር ዘመን ሲያሸንፍ ዘጠነኛ ጊዜ ነው። ከፌራሪ ሴባስቲያን ቫትል ሁለተኛ ሆኖ ውድድሩን ጨርሷል። ሰርጄ ፔሬዝ ከፎርስ ኢንዲያ ሶስተኛ በመሆን አሸንፏል። የራሽያው መሪ ቭላዲሚር ፑቲን በቦታው በመገኘት አሸናፊዎች ዋንጫ በሰጡበት የሶቺ ውድድር ከተጠናቀቀ በኋላ የውድድሩ ኮሚቴ የፌራሬን ኪም ራኮኒን 30 ሰከንድ የፍጹም ቅጣት በይኖበታል ራኮኒን የሰላሳ ሰከንድ ቅጣት ከነበረበት የአምስተኛ ደረጃ ወደ ስምንተኛ ደረጃ ዝቅ እንዲል አድርጎታል። ቅጣቱ የተሰጠው በዊሊያምስ አሽከርካሪ ቦታስ ላይ ሊወገድ የሚችል ግጭት በመፍጠሩ ነበር። ይህ ውሳኔ የማርቼዲስ ቡድን የፎርሙላ ዋን ውድድር ከመጠናቀቁ በፊት አሸናፊ መሆኑን አስረግጦለታል። ሉዊስ ሃምልተን ከውድድሩ በኋላ ሲናገር፣ አሁን ያገኘነውን እንደ ዋስትና አድርጌ አላስበውም። ቡድኑ በጣም ግሩም ሰርቷል። ለእኔ በጣም ልዩ ወቅት ነው። በጣም ኩራት ይሰማኛል። እጅግ ደስተኛ ለኝ። ራሽያ ጥሩ ጊዜ አሳልፈናል። ሁላችሁንም አመሰግናለሁ ሲል ተናግሯል። የፎርሙላ ዋን ቀጣይ ውድድር በሜክሲኮ ከ12 ቀን በኋላ ይካሄዳል። ጀርመን፣ ፖላንድ፣ አልባኒያና ሩማኒያ ፈረንሳይ ለምታስተናግደው የአውሮፓ ዋንጫ የትላንት ባደረጉት ጨዋታ አላፊ መሆናቸውን ያወቁ ሀገሮች ናቸው። ሪፐብሊካ አይርላንድና ዴንማርክ ለጥሎ ማለፉ ፍልሚያ በቅተዋል። በዘጠኝ ምድብ አንደኛና ሁለተኛ የወጡ ሀገሮች በፈረንሳይ ለሚደረገው የ2016 የአውሮፓ ሀገራት ዋንጫ በቀጥታ አላፊ ናቸው። ሶስተኛ በመሆን ውድድራቸውን የጨረሱት በመጪው ወር በሚደረገው የጥሎ ማለፍ ጨዋታ የሚታወቁ ይሆናሉ። እስካሁን አስተናጋጇን ፈረንሳይን ጨምሮ አይስላንድ፣ ቼክ ሪፐብሊክ፣ ቤልጂየም፣ ዌልስ፣ ስፔን፣ ጀርመን፣ ፖላንድ፣ እንግሊዝ፣ ስዊዘርላንድ፣ ሰሜን አይርላንድ፣ ሩማንያ፣ አውስትራሊያ፣ ጣሊያን፣ ፖርቹጋል እና አልባንያ አላፊ የሆኑ ሀገሮች መሆናቸው ታውቋል። የምድብ ጨዋታውን አጠናቆ ምርጥ ሶስተኛ የተባለው ቡድን ሃንጋሪ ለጥሎ ማለፍ መብቃታቸውን ያረጋገጡት ሀገሮች ደግሞ ሪፐብሊክ አይርላንድና ዴንማርክ ናቸው። ተጨማሪ ስድስት ሀገሮች ዛሬና ነገ በሚደረገው ቀሪ ጨዋታዎች ይታወቃሉ። ከምድብ ኤ አይስላንድ እና ቼክ ሪፐብሊክ አንደኛና ሁለተኛ በመሆን በቀጥታ አላፊ ሆነዋል። ቱርክ ሶስተኛ ነው። ኔዘርላንድ አሁንም ተስፋው አልተሟጠጠም። ነገ ከቼክ ሪፐብሊክ ጋር የሚያደርገውን ጨዋታ ካሸነፈና በሁለት ነጥብ የሚበልጠው ቱርክ ከተሸነፈ ለጥሉ ማለፍ አላፊ ይሆናል። የቱርክ ቡድን ካሸነፈ አሊያም አቻ ከወጣ ግን ብርቱካናማዎቹ ሆላንዶች የመጪው ዓመት የፈረንሳይ ዋንጫ ሊያልፋቸው ግድ ይሆናል። ከምድቢ ቤልጅየም ና ዌልስ አንደኛ ና ሁለተኛ ሆነው አልፈዋል። ቦስኒያ ሄርዘጎቪና ሶስተኛ ነው። እስራኤል ና ሳይፕረስ እንደ ነገ የጨዋታ ውጤታቸው ለጥሉ ማለፍ አላፊ ሊሆኑ ይችላሉ። ቤልጅየም የፈረንሳይ ትኬቱን ቆርጧል። የቅዳሜው የአራት ለአንዳንዱ ራስ ድሉ ምስጋና ይግባውና፣ ዌልስ በቦስኒያ ሄርዞጎቪና ሁለት ለዜሮ ቢረታም ለመጀመሪያ ጊዜ አላፊ ሆኗል። ከምድብ ሲ ስፔን አላፊ ሀገር ሆናለች። ከዚህ ምድብ ስሎቫኪያና ዩክሬን በጎል ክፍያ ተበላልጠው ተፋጠዋል። ዛሬ ማታ ቤላሩስ ከመቄዶኒያ፣ ሉክዘምበርግ ከስሎቫኪያ፣ ዩክሬን ከስፔን ይጫወታሉ። ዩክሬን ቢያንስ የጥሎ ማለፉ አላፊ እንደምትሆን እርግጠኛ ነች። የሚሆነው ግን ስሎቫኪያ ሉክዘምበርግን ካሸነፈች ነው። አሊያ በቀጥታ ላፊ ትሆናለች። ምድብ ዲ! በዚህ ምድብ ያሉ ሀገሮች ጣጣቸውን ጨርሰዋል። ጀርመን እና ፖላንድ አንደኛ ና ሁለተኛ ሆነው ሲያልፉ ሪፐብሊክ አይርላንድ ሶስተኛ በመሆን የጥሎ ማለፍ ተጋጣሚውን ማንነት ይጠብቃል። ጀርመን ትላንት ጆርጂያን ሁለት ለአንድ በማሸነፍ የምድቡ መሪ ሆኗል። ፖላንድ በተመሳሳይ ውጤት አይርላንድን በማሸነፍ ሁለተኛ ሆኗል። ምድብ ኢን እንግሊዝ ና ስዊዘርላንድ አንደኛ ና ሁለተኛ ሆነው ለፓሪስ ጉዞ የተዘጋጁበት ምድብ ነው። ስሎቫኪያ ሶስተኛ ነው። ኢስቶኒያም ለጥሎ ማለፍ የመብቃት እድል አላት። ዛሬ ማምሻውን ኢስቶኒያ ከስዊዘርላንድ፣ ሉቲኒያ ከእንግሊዝ፣ ሳን ማሪዮ ከስሎቫኪያ ይጫወታሉ። ስሎቫኪያ የጥሎ ማለፉን ጨዋታ የሚነፈጉት የዛሬውን ጨዋታ ከተሸነፉና ኢስቶኒያ በሰፊ ጎል ልዩነት ካሸነፈ ብቻ ይሆናል። ምድብ ኤፍ ያለቀለት ነው። ሰሜን አይርላንድ ና ሩማንያ ወደ ፈረንሳይ ተጓዥ ናቸው። ሃንጋሪ ጥሎ ማለፍ ጨዋታ ይጠብቀዋል። ከምድብ ጂ አውስትራሊያ የምድቡ አንደኛ በመሆኑ ማለፉን ሲያረጋግጥ፣ ራሽያ ሁለተኛ ነው። ስዊድን ሶስተኛ። ዛሬ ራሽያ ከሞንቶኔግሮ፣ ስዊድን ከሞልዶቫ ይጫወታሉ። ስዊድን በቀጥታ ለማለፍ በሁለት ነጥብ የሚበልጣት ራሽያ በሜዳው በሞልዶቫ መሸነፍ ይኖርበታል። ከምድቤች ጣሊያን አላፊ ሲሆን፣ ኖርዌይ ሁለተኛ፣ ክሮሺያ ሶስተኛ ናቸው። ነገ ማምሻውን ቡልጋሪያ ከአዘርባጃን ጣሊያን ከኖርዌይ ማልታ ከክሮሻ ይጫወታሉ ጣሊያን ለስድስተኛ ጊዜ አላፊ ሆኗል አዘርባጃንን ሶስት ለአንድ በማሸነፍ ኖርዌይ የከፋ ቢመጣ እንኳን በሶስተኛነት ለጥሎ ማለፍ እንደምትበቃ እርግጠኛ ነች ከምድብ አይ ፖርቹጋልና አልባኒያ ጉዟቸውን አዘጋጅተዋል ዴንማርክ በጥሎ ማለፍ ጨዋታ በመጭወር እጣዋ ይወሰናል። ከዘጠኙ ምድብ ሶስተኛ በመሆን ለጥሎ ማለፍ ኃላፊ የሆኑ ሀገሮች ጨዋታ ድልድል እሁድ በሚወጣ ውጣ የሚታወቅ ሲሆን በመጭወር ግጥሚያቸውን ያደርጋሉ። ለዛሬ የተጠናከረው የስፖርት ዘገባ ይኸው ነበር። አብራችሁን ስለቆያችሁ እያመሰገንኩ የምሰናበታችሁ ሀና ደምሴ ነኝ ከለንደን